ባለፈው ህዳር ፓሪስ ውስጥ 130 ሰዎች ከገደሉት አጥቂዎች ጋር ግንኙነት ያለው ቤልጅጋዊ ተጠርጣሪ ማሰራቸውን የሞሮኮ ባለሥልጣናት አስታወቁ። የሞሮኮ አገር ግዛት ሚኒስቴር ባወጣው መግለጫ ከአንዳንዶቹ የፓሪስ ጥቃት አድራሾች ጋር ቀጥተኛ ግንኙነት ያለው ነው ሲሉ የገለጹትን ተጠርጣሪ ካዛብላንካ ከተማ አቅራቢያ ይዘናዋል ብለዋል። ካለፈው ህዳር ባለፈው ህዳር ፓሪስ ውስጥ በተለያዩ አካባቢዎች የደረሱት የተቀናጁ የቦምብና የተኩስ ጥቃቶች ኃላፊነት እስላማዊ የደረሱትን ጥቃቶች ኃላፊነት እስላማዊ መንግሥት ቡድን መውሰዱ ይታወሳል።